የኢንፎርሜሽን እና ኮሚኒኬሽን ሚኒስትር አቶ ጌታቸው ረዳ በጽህፈት ቤታቸው ለውጭ ሀገር ጋዜጠኞች ወቅታዊ ማብራሪያ ሰጥተዋል። በሀገር ተፈጻሚ የሆነ ካለው አስቸኳይ አዋጅ አኳያ ሁኔታው በምን ላይ እንደሚገኝ በሰጡት መግለጫ ጎን ለጎን በጎረቤት ሶማሊያ ኢትዮጵያ ሰራዊቷን ታስወጣለች ለተባለው ምላሽ ሰጥተዋል። ኢትዮጵያ በሶማሊያ ያሰማራቸውን ሰራዊት የጋራ ኃላፊነት ነውና አጋር ድርጅቶች ግዳጃቸውን በመወጣት በሀገሪቱ ጦር መተካት የሚኖርበት ሁኔታ እንዳለ፣ ኢትዮጵያ ለዘላለማዊ በዚያች ሀገር የምትቆይ አይደለችም ብለዋል። ነገር ግን በአፍሪካ ሕብረት ውስጥ በአሚዞም ሰላም አስከባሪ ኃይል ውስጥ እንደምትቆይ ገልጸዋል። ወደ ኢትዮጵያ ዞር ስንል የአገሪቱ ርዕሰ ብሔር ከሰሞኑ እንዳስደመጡት የመንግስት ለውጥ ይኖራል በተባለው አቶ ጌታቸው ረዳ በመንግሥት በመንግስት መዋቅር ቀደም ሲል የአገሪቱ ርዕሰ ብሔሩ እንዳበሰሩት ለውጥ ይደረጋል። የመተካካት ወይም የሹም ለውጡ ሂደት ይካሄዳል። መቼ እንደሚደረግ በትክክል ቀኑን መግለጽ ባልችልም ከአሁኑ ጀምሮ እስከሚቀጥለው ሳምንት እንደሚጠበቅ ነው። ጠቅላይ ሚኒስትሩ በሚያቀርቡት የመንግስት ለውጥ አቅጣጫ ሕዝብ ተወካዮች ምክር ቤት በሚቀርብ ይሆናል። ርዕሰ ብሔሩ ባስደመጡት አስተያየት ላይ ጠቅላይ ሚኒስትሩ ለሚመሩት መንግስት መልስ እንደሚሰጡ ሆኖ ከዚያ በኋላ የመንግስቱ በአዲስ መልክ መደራጀት ይፋ ይሆናል ማለት ነው። በአሁኑ ወቅት በሀገሪቱ የመረብ ወይም የኢንተርኔት አገልግሎት ተቋርጧል። ለዕለት ኑሮ መሰናክል ሆኗልና ለሚለው ዊዝ ሪጋርድ ቱ ዘ ኢንተርኔት የመረብ አገልግሎት ማለት የኢንተርኔት ጥቅም ከአገልግሎት እንዲገታ ተደርጓል። በመንግስት ጊዜ አዋጅ ላይ አገልግሎቱ ችግር አይፈጥርም ብሎ በሚያምንበት ጊዜ የተቋረጠው ይቀጥላል። ይህ ጉዳይ በዚህ አይነት መልኩ በሚደረገው ውሳኔ ላይ የሚታይ ነው የሚሆነው በአስቸኳይ አዋጁ አኳያ ኮማንድ ፖስት ከተቋቋመ ጀምሮ የተከናወነ ስራ ካለ ተብለው ጊዜያዊ አዋጁን ብንመለከት የንብረት ማውደሙን ሁኔታ አስቁመነዋል። የተቀሳቀሰውን አመጽ ተቆጣጥረናል። ህብረተሰቡ የተለመደውን የዕለት ለዕለት ኑሮውን በሰላም ማከናወን የሚችልበት ሁኔታ ነው ያለው። በርካታ ፋብሪካዎችና የምርት ተቋማት ወደ ስራቸው ተመልሰዋል። በአብዛኛው የሀገሪቱ ቦታዎች ሰላሙና መረጋጋቱ እየተረጋገጠ ነው። አሁንም ቢሆን ግን ገና ብዙ ስራ ይቀራል። አስፈላጊ ሆኖ እስከተገኘ ድረስ ስራው የሚቀጥል ይሆናል። በአስቸኳዩ አዋጅ መሰረት የታሰሩ እንዳሉ ተነግሯል። የዚህ ሁኔታ ምን አይነት ሂደት እንዳለው አቶ ጌታቸው ረዳ ያስደመጡት። ልክ ነው። የታሰሩ አሉ። ንብረት ያወደሙ፣ በግድያ የተሰማሩ፣ የተለያዩ ወንጀል ድርጊቶችን የፈጸሙ እጃቸውን የሰጡ ሲኖሩ ደህንነቱ በኮማንድ ኃይሉ ስር የተዋቀረው ግዳጁን በማከናወን ላይ በመሆኑ የሰላምን ሂደት አጠናክረነዋል። ግን በግለሰብ ደረጃ የወንጀል ተጠያቂዎችን እየለየን ነው። የአስቸኳይ አዋጁ ግልጽ በሆነ መንገዱ እንዳስቀመጠው ራሳቸውን ቸውን ለሚያስተካክሉ የመልሶ ታድሶ እቅድ አለው። በተወሰነው የጊዜ ገደብ ውስጥ እጃቸውን ለሰጡ አምኒስቲ ማለት የእርቅ መንገድ ይኖራል። ውድመትና ግድያ ከፈጸሙ በስተቀረ በርካታዎቹ በቁጥጥር ስር የሚገኙ ወደ 1500 ግድም የሚሆኑ ቁጥሩ ገና ትክክለኛ ባይሆንም የታድሶ እቅዱ ለሳምንት ለሁለት ሳምንት ከዚያም በላይ ሊሆን ይችላል። ይህ እንደ ወንጀሉ ክብደት የሚታይ ነው የሚሆነው Could take two weeks. There are also people who would have to have their days in court based on, of course, depending on the gravity. <speaking in foreign language>